መዝናኛ ሄሎ ሸሎም፣ መድኃኒዓለም ኢየሱስ አዳኝ ፍቅር ጌታ ነው። ማን ልበል የእኔ እናት አዜብ ነኝ። ከዶች የበለ ራዲዮ በላቸው ነህ በላቸው ነኝ እና ታይትል አቶ አይደለም። የዓለም የሳቅ ንጉሥ በላቸው ወይንም ማስተር በላቸው በምን ነው የምጠራው? እንደዛ ከሆነ ስልኩን አልዘጋም። እሺ መቤቴ በዓለም የድንቅ ነገሮች መዝገብ ላይ ለሶስት ሰዓታት ከስድስት ደቂቃ ያለማቋረጥ በመሳቅ ሪከርድ የጨበጠና የዓለም የሳቅ ንጉስ የሚል መጠሪያ ያገኘው በላቸው ግርማን ነው ያደመጥ ነው። የሳቅ ንጉሱ በላቸው ከሳምንታት በፊት ለዳግም የሳቅ ውድድር በርሊን፣ ጀርመን ላይ የተገኘበትን ዝግጅት እንዲያጫውተን በስልክ ሀሎ ባልነው ጊዜ በመጀመሪያ የተለዋወጥነው ንግግር ነበር ያደመጥ ነው። ዛሬ የሳቁን ንጉስ በላቸው ግርማን በርሊን የተገኘበትን ጉዳይ እንዲያብራራልን ጠይቀን ዝግጅት ይዘን ቀርበናል። መልካም ቆይታ። እና በርሊን መተህ እንደነበር ሰምቼ ነው። እና ምን እንዴት መጣ? በሳቅ ነው። አሁንም ወደ በርሊን የመጣው ልክ ነው። ጀርመን መጥቼ ነበረት በርሊን ነው የመጣሁት የገባሁት በኖቨምበር አስራ አንድ ነው የገባሁኝ በርሊን የሄድኩበት ዋነኛው ዓላማ የጋበዘኝ ኢምፖሲቢሊቲ ቻሌንጀር ኢቨንት ድሮም እንደሚያዘጋጁ የዚህ የዓለም ሪከርድ እና የጊነስ ሪከርድ አዘጋጅ ቡድን የጋበዘኝ ዝግጅቱ ላይ እንግዲህ እንደ ወትሮው በሳቅ ብቻ አይደለም። ወትሮውም ቢሆን ሳቁ ብቻ በዓለም በጣም ገኖ ታወቀ እንጂ ሌሎች ግኝቶች ወይንም ሌሎች ተግባራት የተገበርኳቸው ነበሩኝ። የዘንድሮው አንደኛው ያው የሳቅን የዓለም ሪከርድ የማሻሻል ነበረ። በእኔው ተይዞ ነው የቆየው። ሶስት ጊዜ አሻሽየዋለው ይሄን ሪከርድ ለሰባት ዓመት ግን ማንም ሌላ ሰው ሳያሻሽለው ሲቆይ ጊዜ ራሴንም ሳቁንም ላሻሽል ብዬ ነው ሊወዳደር የሄድኩት። ሁለተኛው በዓለም አቀፍ ደረጃ አዲስ ግኝትስ ሳቅ ብቻ ነው ወይ እኔ ሌላ ነገር አልችልም ወይ ብዬ ያው ኢምፖሲቢሊቲ ቻሌንጀር ማለት ራስን ቻሌንጅ ማድረግ ስለሆነ ራሴን ቻሌንጅ አድርጌ ሌላ ዓለም ላይ ከዚህ በፊት የነበረው የዓለም ሪከርድ መሬት ላይ በጭንቅላት ቆሞ ነው ለእኔ ደግሞ መኪና ላይ በጭንቅላት መቆም ችላለሁ መኪናው እየተንቀሳቀሰ ብዬ ነው ያንን ፐርፎርም ለማድረግ የመጣሁትና ያንን የአለም ሪከርድ አርጌ ሰርቼ ነው የመጣሁኝ። ሌላ ደግሞ በዘንድሮ አመት መለከት መንፋትን በተመለከተ ለምን የእኛን ሀገርና ባህል ደግሞ በተሻለ መልክ አላሳውቅም። መለከት ለድል፣ ለደስታ ይነፋል፣ በሀዘን ጊዜም ለጥሪ ይነፋል። ሆኖም ግን አካላዊ የሆነ ጠቀሜታ አለው። ከሳምባ ጋር ግንኙነት አለው። እስትንፋስን በተመለከተ ለመቋጠር ትልቅ ትግል ስላለው ለጤንነትም ይረዳል ደስታንም ለማሰራጨት ይረዳልና ይህንን ነገር ለምን ረዥም ሰዓት ሰርቼ ሪከርድ አላስመዘግብም በሚል በእነዚህ በሶስት ነገሮች ነው ለመሳተፍ ወደ ጀርመን የሄድኩት። ያገኘሁት ሶስት ዲፕሎማዎች ናቸው። አንዱ ሶስት ሰዓት ከሰላሳ አምስት ደቂቃ ከሰላሳ ሰከንድ በመሳቅ ዓለም ሪከርድን የጊነስ አቴምፕት ሪከርድ በሚል ዲፕሎም ተሰጥቶኛል። ሁለተኛው ሪከርድ ደግሞ በሚንቀሳቀስ መኪና ላይ በጭንቅላት በመቆም አንድ ደቂቃ ከአርባ ያህል ሰከንድ ነው መሰለኝ ባልሳሳት። አሁን ወረቀቱ አጠገቤ የለም፣ የዓለም ሪከርድ የሚል ነው። ያው ሶስተኛው አዲስ ሪከርድ ነው። ይሄም ኢትዮጵያ ሀገሬን በመልካም ነገር ለምን አላሳውቅም የሚል ነገር እና ቀጣዩ ትውልድ አዳዲስ ነገሮችን ለመስራት እንዲነሳሳ ተደጋጋሚ ከሚሆን ከእኛው ባህል ጋር የተያያዘውን ነገር ልስራ በሚል መለከትን መንፋትን ነበር። መለከትን መንፋት እዚህ ሀገር ላይ ኢትዮጵያ የተለማመድኩት ከፍተኛው ሰዓቴ አስር ደቂቃ ነበረኝ። ጀርመን ግን አርባ ሰከንድ ብቻ ነው የሰራሁት ያንን ፐርሰናል ሪከርድ በሚል ዲፕሎማ ተሰጥቶኛል። የዓለም የሳቅ ንጉስ በላቸው ግርማ ባለፉት ሳምንታት በርሊን ይህንን ውድድር ሲያደርግ የጀርመን ቴሌቪዥን ጣቢያዎች ሁሉ ተገኝተው ነበረ። በዚሁ ሳምንት መጨረሻም ኤርቲኤል የተሰኘው ታዋቂው የጀርመን ቴሌቪዥን ጣቢያ ዘገባ ሊያሳይ ዝግጅት ላይ መሆኑ ተሰምቷል። እንዲህ እነዚህን ነገሮች በመስራት እዛው በርሊን አርቢቢ ቴሌቪዥን እዛው ነበረ። ሌላው አርቲኤል ቴሌቪዥንም የኤክስክሉሲቭ ሪከርድ አድርጓል። ሀገሬን የሚያስጠራ ነገር በዛ ቦታ አድርጌ ኢትዮጵያ ሌላ የአፍሪካ ሀገር አልተሳተፈም ይሄን ይመስላል እንግዲህ ድባቡ እና ሳቁን እንዴት አገኙት ጀርመኖች ብዙ ጊዜ ብዙ አይስቁም እና እንዴት አገኘቸው አንተስ ጀርመኖች እውነት ለመናገር ብዙ አይስቁም ግን በሳቁ ይከፈት ነው የተባለው እንግዲህ ፕሮግራሙ በሳቅ መከፈትን ማንም አይጠላም ሳቅን ጀርመኖች ብቻ ሳይሆን ፊልስጤም ጋዛ እና እስራኤል በጦርነት እና በከፍተኛ ውጥረት ባሉበት ቦታም ተስቋል። ስለዚህ ጀርመን አይሳቅም አይደለም፣ ግን ቁጥቦች ናቸው ሳቁ ላይ ውስን ሰው ሳቁን ሁሉም ሰው ያበረታተዋል። ሁሉም ሰው ይወደዋል፣ ግን ሁሉ ሰው አይስቅም። በተለይ ከወንዶች ይልቅ ሴቶች ይስቃሉ። ይህንን ነው ያየሁኝ። እንግዲህ ታዲያ አንተ በደንብ ባልኮረኮርካቸው እንደው እኔ የመኮርኮር ስራ አልሰራም። እኔ የምሰራው የራሴን ረዥም ሰዓት መሳቅ ነው። የማስተማር ስራ ግን ከዚህ በፊት ጀርመን ላይ ሬድዮ ቴራፒ ማዕከል ላይ ሰርቻለሁ። ሁሉም ከባለሙያ ከሳይካትሪስት ጀምሮ እኔ መሳቅ አልችልም፣ ግን ሳይካትሪስት ነኝ የሚል ሁሉ ስልጠና ላይ ስቋል፣ ተደስቷል። መጀመሪያ ላይ ጀርመኖች አይስቁም፣ ዝም ብለህ ነው ልትለፋ ነው ብሎኝ ይዞኝ የሄደ ሰው ምን ልበል እንግዲህ ተአምር አየሁ ብሎ የሳቀበት ጊዜ ነበረ፣ እንባ እስከሚወርድ ድረስ ቴራፒ ማዕከል ላይ ያለው ለዚህ ስራዬና ኢትዮጵያ ውስጥ ሳቅንም እንድጀምር ምክንያት የሆኑኝ የጀርመኖች መሳቅ፣ ለአንተ ሳቅህ በጣም የተለየ ነው የሚል ነገር አስተያየት ሰጠው። አገር ሄደህ ብትሰራ ይሻላል የተባለው እዛኔ ነው። ራሴንም ያየሁት ጀርመን ላይ ነው። ቀላል አይደለም ጀርመን ላይ መሳቅ። እውነት ነው፣ ከባድ ነው። አይሳቅም ነው የሚሉት ምን ያስቃል ነው የሚሉት። ሰጥ ነው የሚለው እና አርቲፊሻል የሆነች ብልጭታ ነው ሰው የሚያሳየው ኤርፖርት ላይ ቢሆንም፣ ሌላ ቦታ ግን ቴራፒ ማዕከል ላይ ትክክለኛ ተፈጥሯዊ የሆነ ኢንዲጂነስ ላፍተር የሚተላለፍ መሆኑን እና መሳቅ አልችልም ያለ ያነጋገረኝ ሳይካትሪስት ጭምር የሳቀበት አጋጣሚ ነበረ እና መነጋገርን ይፈልጋል። ምን አይነት ሳቅ ነው? ለምን ይሳቃል? አንተ የምትስቀው ምን አይነት ነው? እስቲ ያሳየኝ የማለት ነገር አለና ቴራፒ ማዕከል ሲሆን በውጭው ግን እንዲሁ እየሳክ እያለ መጥቶ የሚስቅ ውስን ሰው ነው ይሄን ይመስላል ካየሁት በጣም ድንቅ የሚለኝ አንዲት ጀርመናዊ ሴት ከባሏ ጋር አንድ ህፃን ከፊት አዝላ አንዱም በእጅ ይዘው ከልጃቸው ጋር ልክ እንደ ተወዳዳሪ መጥተው የሚስቁት ሳቅ እኔን አቅም ጉልበት ነው የሆነኝ ከሰው ሰው ይለያል በቃ ተፈጥሮ እና ባል ምስት ልጆች ከፊት ህፃን አቅፋ ከነ ህፃኑ ሳያቋርጡ ለሶስት ሰዓት ያህል ጊዜ ሌላውን ውድድር እያዩ እየመጡ ከኔ ጋ አብረው እንዳሳለፉ ነው የምቆጥረውና ያ ቤተሰብ እንዲህ አይነት አጋጣሚ አለ። ይሄን ይመስላል እንግዲህ። አቶ በላቸው እንግዲህ ሳቅን እንዴት ነው የጀመርከው? ሳቅን የዛሬ አስራ ሶስት አመት በፊት መሳቅ የማልችልበት አንደኛ የእሳት አደጋ ድርጅቴ ላይ ገጥሞ ነበር ሞያሌ ላይ፣ ሁለተኛ የጎርፍ አደጋ ንብረቴን አውድሞት ነበር፣ ሶስተኛ በጣም ጠጪና ቃሚያ ጫሽ ሴሰኛ ሆኜ ባለቤቴ በኤች አይቪ ሞታ በቃ ተስፋ ቆርጬ ራሴን በራሴ ላጠፋ የነበርኩ ሰው ነበርኩ። ሙሉ ታሪኩን በተመለከተ የተቀረጹ ምስሎች ጋር ዌብሳይታችን ላይ ዶት ወለላፍተር ማስተር ዳትካም ላይ ማግኘት ይቻላል። እንግዲህ በዛን ወቅት ነው ለጭንቀቴ ብዬ ሳይኮሎጂ መጽሐፍና መጽሐፍ ቅዱስ አነብ በነበረው እንግዲህ የእግዚአብሔር ምዕረት መጽሐፍ ቅዱሱም ጭንቀት ቁጥር አንድ ገዳይ እንደሆነ በልብ ሐዘን ነፍስ ትሰበራለች ይላል ምሳሌ አስራ ሰባት ሀያ ሁለት ላይ ሳይኮሎጂውም ዋይ ወሪ ፍሬሲስ ነምበር ዋን ኪለር ብሬክ ደ ዎሪንግ ሀቢስ ቢፎር ደይ ብሬክ ዩ ይላል። የጭንቀት አመልህን ቀድመህ ስበር ይላል። እዚህ ውስጥ እንግዲህ የሚገላግለኝ ማን ነው? ጭንቀት ገዳይ መሆኑን እናውቃለን። እንዴት ብዬ ነው የምገላገለው ስል እንግዲህ እናንተ ሸክማችሁ የከበደ ሁሉ ወደ እኔ አሳርፋችኋለሁ የሚለውን አነበብኩና እስኪ አምላክ ከሆንክ አሳርፈኝ አልኩት። ምክንያቱም አስራ ሰባት ዓመት ሱሰኛ ሆኜ እየቆየሁ ሰው ነኝና በመጨረሻ የደረሰብኝ ነገር ደግሞ ለመሳቀርቱ ሰውን ቀና ብሎ ለማየት የማልችልበት ጭንቀት ውስጥ ነው የከተተኝና ከሰው ተለይቻለሁ። ተስፋ ቆርጭ ያለው ሞት ነው የምጠብቀው። በዛ ወቅት ነው እንግዲህ ፍጹም ጭንቀት ከላይ ተነስቶ እውነተኛ ሳቅ በሕይወቴ ላይ የተለማመድኩት የዛሬ አስራ ሶስት ዓመት በፊት ነው። ከዛ በኋላ ነው እንግዲህ ስለ ሳቅ ሳነብ፣ የበለጠ ሳቅ እንደሚጠቅም ሳውቅ፣ እውነተኛ የመዳን ደስታ በውስጥ መንቀሳቀስ የጀመረው ያ እኔ እንግዲህ ጀርመን ላይ ካየሁ በኋላ ቅድም በተናገርኩት ከእኔ አልፎ እኔ ለራሴ ነው የሳቅኩኝ። ሰው አስቃለሁ ብዬ አልጀመርኩኝም። ግን ያ ሳቅ ደግሞ ሌሎች ሰዎችን ስለውጥ ሳይ፣ ሰዎችም ሲመክሩኝ ለምን በዚህ ዙሪያ አሰራም ስሉኝ፣ ለተወሰነ ጊዜ ከህጻናት ጋር ሰራው። ከዛ በኋላ ያው የሳቁ ትምህርት ቤት ተከፈተ። አመጣጡ እንግዲህ ይሄንን ይመስላል። ያው ይሄንን ለማየት ወደ ሀያ ሶስት የውጭ ሚዲያዎች ዶክመንተሪ ሰርተዋል። ትናንትና የፈረንሳይ ጋዜጠኛ እስከ ስድስት ሰዓት ከኛ ጋር ነበረ። ትምህርት ቤታችን መላው አለም እየመጣ እንግዲህ የሚካፈለው ታሪክ ይሄ ነው። አሁን የሳቅ ትምህርት ቤት አዲስ አበባ ውስጥ አለህ ማለት ነው? አለ በትክክል የሳቅ ትምህርት ቤት የመጀመሪያው፣ እንዲጭነስ የአፍሪካ የሳቅ ትምህርት ቤት በአፍሪካ ደረጃ ከአይንድነስ አዋርድ ተሸለምኩት። በሱ ምክንያት ነው ከሰላሳ ሶስት ሀገሮች መተው ጉብኝት አድርገው አፍሪካ ውስጥ እንዲህ አይነት የሳቅ ትምህርት ቤት አለ ወይ ብለው ቢቢሲ ባለፈው የሁለት ሺ አስራ ሁለት ኦሎምፒክ ላይ መክፈቻ ላይ ዋይ ፕሪግነንት ውመን ላፍን አፍሪካ በሚል የሁለት ደቂቃ ዶክመንተሪ ያቀረበው እኮ እዛ ሳቅ ትምህርት ቤት ላይ የሰራውን ነው። በሳቅ እንግዲህ አለምን የዞርክ ይመስለኛል ብዙ ዘገባዎችን የማይቻል ነው። እና የት የት ሀገር ነበርክ? መልካም እስካሁን በሳቅ የተለያዩ ቦታዎች ላይ ስልጠናዎችን ሰጥቼ ያውቃለሁ። ለምሳሌ ሲክስ ኦል አሜሪካን ላፍተር ዮጋ ትሬኒንግ፣ ሀቫርድ፣ ካሊፎርኒያ ሳንዲያጎ ዩኒቨርሲቲ ሪሰርቸሮች እና የላፍተር ዮጋ አባላት ባሉበት ስልጠና ሰጥቻለሁ። ሳንዲያጎ ላይ አሜሪካ ላይ ማለት ነው። ከዛ ውጪ ያው ጀርመን አራት ጊዜ ሄጃለሁ። ቴራፒ ማዕከሎች ላይም ሰርቻለሁ። ኤንዲአር ቲቪ የጀርመኑ ማለት ነው የሁለት ሺህ አራት የአዲሱን አመት መክፈቻ ጀርመን ላይ ሰርቻለሁ። ከነ ካልዳይን ኮሜዲያን እና አርቲስቶች ባሉበት የአዲስ አመት መክፈቻ ማለት ነው። አርቲኤል ከዚህ በፊት ዶክመንተሪ የሰራው በሁለት ሺህ ኤአርዲ አምና መቶ በህፃናት ዙሪያ የሚሰራውን ስራ በጀርመን ላይ አቅርቦታል። እኔም ጀርመን ላይ ሰርቻለሁኝ ያለሁኝ። ከዛ ውጪ በዚህ ሳቅ ቤልጅየምን አይቻለው። ኦስትሪያ ተራራ ላይ ወጥቻለው፣ በፓራግላድ ማለት ነው። ሁለት ሺህ ጫማ ወጥቻለው በሳቁ ምክንያት እየሳኩ ነው የወጣሁት። ስወርድ ግን እየሳኩ አልወረድኩኝ። ከዛ ውጪ ኮሪያን አይቻለሁኝ፣ ሳውዝ ኮሪያን። እንግሊዝን በተመለከተ አይቻለው። ስኮትላንድን በተመለከተ ኤድንባሮ ኤግዚቢሽን ላይ እንግዳ ሆኝ የቀርብ ያለው የስኮትላንድ ፓርላመንት ጋር ወጣቶች ራሳቸውን እንዳያጠፉ በሳቅ ቴራፒ መርዳት ምን እንደሆነ ውይይት አድርግ ያለው። ሳውዝ አፍሪካን ዞሬ አይቻለው አሁን ያላስታወስኩት የረሳሁት ልኖር ይችላል ለጊዜው እነዚህን አስታውሳለሁ። ለካይንድነስ አዋርድ እዚሁ አፍሪካ ውስጥ ናይሮቢ ልዩ ዝግጅት ተደርጎ ህጭ ያለሁኝ ለማየት ያህል እንዲሁ ለመርገጥ ያህል ዴንማርክን ርግጭ ያለው። ኮሚኒኬሽኑ አለኝ ከሳቅ ህብረት ጋር። ይህን ይመስላል እስካሁን ያለው በአለም ዙሪያ። እስራኤልን ህጅ ያለው በጣም ይቅርታ እስራኤል ትልቅ በዩኒቨርሲቲ ደረጃ ሌክቸር ሰጥቻለሁ። ለንጉሪን ዩኒቨርሲቲ ተሸልም ያለው ከአልፋ ቡሉ እንዲቀጥሎ ጥቁር ልዩ ፐርፎርማንስ የሰራ በሚል ቀርብ ያለው አለም አቀፍ የሰላም ጉባኤ እስራኤል ላይ ፕሬዘንቴሽን አቅርብ ያለው። ስለዚህ እስራኤል ትልቅ ስራ የተሰራባት እና እዚህም መጥቼ ለእስራኤል ኤምባሲ ትሬኒንግ ሰጥቼ አምባሳደሩ ሪኮመንዴሽን ለመላው አለም የዚህ ሳቅ ስልጠና እና የአለም ሳቅ ንጉስ ሙያ ሊተላለፍ ይገባል ብሎ ያሉት ነው እና እስራኤል አንዱ ትልቅ ስራ እና ትልቅ ልምድ በሆስፒታል ውስጥ ሁሉ ፕራክቲስ አድርግ ያለው ሽናይደር ሆስፒታል በእስራኤል። ሌላው የዓለም የሳቅ አልኪዳን መስራች የዩኬ ላይ ያለው አምባሳደር ሮቢን ላፍተር አምባሳደር ሮቢን በየአመቱ እየመጣ የሳቅ ቀንል ከኛ ጋር ያከብራል። በሙያ እንገናኛለን። ይህን ይመስላል። ሌላ የረሳው ሀገር ካለ ሌላ ጊዜ ያስታውሳል። እሺ፣ እንግዲህ ለሳቅ ንጉሱ ለበላቸው ግርማ ሳቅ ምንድን ነው? ሳቅ ፍቅር ነው። ሳቅ አካልን መላ ሰውነትን የሚያሰራ ስፖርት ነው። ሳቅ ሰላምን መፍጠሪያ መሳሪያ ነው። ሳቅ ጤና ነው። ሳቅ ደስታ ነው። ሳቅ ህይወት ነው። እና እነዚህ ሁሉ ማብራሪያ ቢያስፈልጋቸው ሳይንሳዊ ማብራሪያ ያላቸው ናቸው። ሳቅ የሰላም መሳሪያ ነው። ሳቅ የፍቅር መሳሪያ ነው። ሳቅ ወጣት የሚያደርግ ነው፣ ውበትን የሚያመጣ ነው፣ ጤንነትን የሚያመጣ ነው፣ ሰላምን የሚያመጣ ነው፣ እድሜን የሚያድስ ነው። ሳቅ ማህበራዊ ግንኙነትን አንድ የሚያደርግ ነው። ሳቅ ዓለም አቀፋዊ ቋንቋ ነው፣ እና ሳቅ ሽብርተኝነትን የሚያስቆም ነው። በግል ሕይወትና በማህበራዊ ሕይወት ያለውን ሽብር የሚያቆም ነው፣ የሚያቀዘቅዝ ነው። ስለዚህ ሰው ከሳቅ ጋር ከሆነ ደሃ አይደለም። እንዳለው ራይመንድ ሂተክ። እኔ የምመለው በሀገሬ ከፍትፍቱ ፊቱ ነው እና ከምግብ የሚበልጥ ነው። ሳቅ ለኔ ህይወት ነው። ከእግዚአብሔር የተሰጠ ለሰው ልጆች ሁሉ የታደለ ነጻ እንደምን ተነፍሰው አየር በነጻ የተሰጠን ጸጋ ነው። አድማጮች እኔ ወደው አይስቁ የሚለው አባባል ታወሰኝ። እና ሳቁ። እናንተስ ያለም የሳቅ ንጉሱን በላቸው ግርማን ከልብ እያመሰገንኩ እዚህ ላይ መሰናዶ ዬን እደመድማለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።